ያደረሳችሁ የጋቢና ቪኦኤ አድማጮች የዛሬ ረቡዕ ነሐሴ 12 2013 ዓ ም የጋቢና ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመር ተዘጋጅተናል። ከእነዚህ መሃል በሐዋሳ ከተማ ውስጥ የሽብር ጥቃት ለመፈጸም ተዘጋጅተው ነበር ያሏቸው ተጠርጣሪዎች በቁጥጥር ስር መዋላቸውን የሲዳማ ክልል ሰላምና ጸጥታ ቢሮ አስታውቋል። ኦነግ ሸኔ ሰሞኑ ከህወሀት ጋር ውህደት ፈጽሜያለሁ፣ የህወሀትን አጀንዳ አስፈጽማለሁ ብሎ በሰጠው ጋዜጣዊ መግለጫ መነሻ ክልሎች በጋራ እየተደራጀን ያለ ነው የሲዳማ ክልል የጸጥታና ሰላም ቢሮ ኃላፊ የሆኑትን አቶ አለማየሁ ጢሞቴዎስ የሚሰማችሁት ሙሉን ዘገባ በምሽት ይዘናል። ወቅታዊ ዓለም አቀፋዊ የገበያ መዋዠቅና የዶላር ዛሬ በዛ ደረጃ መጨመሩ እና በዓለም ገበያ ላይ ያለው አንዳንድ ምርቶች ላይ ጭማሪ ማሳየቱ እንደ አንድ የተገመገመና የተጠና ነው። አሁን ደግሞ የሰማችሁት የኦሮሚያ ክልል ቃል አቀባይ የሆኑትን አቶ ጌታቸው ባልቻን ነው። በክልሉ የዋጋ ንረትን ለማረጋጋት እየተደረጉ ያሉ እንቅስቃሴዎችን የሚቃኝ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሙዚቃም እንጋብዛቸዋለን። ፕሮግራሙን በመምራት እኔ ስመኝሽ የቆየ በማቀናበር ንጉሱ ታምሬ አብረናችሁ እናመሻለን። በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሰምተን እንመለስ። ታሊባን አክራሪ ቡድን በጦርነት የታመሰችውን አፍጋኒስታን ሙሉ ለሙሉ ከተቆጣጠረ በኋላ በእስልምና ሕግ መሰረት የሴቶችን መብት እንደሚያከብር ሁሉን አካታች እስላማዊ መንግስትም እንደሚመሰርት አስታውቋል። በዩናይትድ ስቴትስ የሰለጠነው የአፍጋን የጸጥታ ኃይል በድንገት እጅ መስጠታቸውና መሸሻቸውን ተከትሎ ታሊባን በሀገሪቱ የሚገኙትን 34 ግዛቶች የተቆጣጠረው በአንድ ሳምንት ጊዜ ውስጥ ነው። ታሊባን በአፍጋኒስታን አስፍኖት የኖረው እጅግ አፋኝ እስላማዊ ህግ ከተወገደ 20 ዓመታት ያለፉት ቢሆንም አሁንም በርካታ የአፍጋን ዜጎች ያስታውሱታል። ያንንም ሽሽት በዩናይትድ ስቴትስ ወታደራዊ አውሮፕላኖች ከሀገር ለመውጣት እየሞከሩ ይገኛሉ። ታሊባኖች አሁን የአስተዳደር አቅማቸውን እንዳሻሻሉና ለሴቶች መብት የተሻለ እውቅና እንደሚሰጡ ቢናገሩም በሚሊዮኖች የሚቆጠሩ አፍጋኖች ግን የታሊባን በድጋሚ ስልጣን ላይ መውጣት ዳግም ለጨቋኝ አገዛዝ ያጋልጠናል ሲሉ ፍርሃታቸውን እየገለጹ ነው። እንግሊዝ ለኢትዮጵያ የላከቻቸው አራት መቶ ዘጠና ዘጠኝ ሺ ሁለት መቶ የአስትራዜንካ የኮቪድ አስራ ዘጠኝ ክትባቶች መድረሳቸውን ከጤና ሚኒስትር ያገኘነው መረጃ አመለከተ። የኢትዮጵያ አየር መንገድ የጤና ሚኒስትር ዶክተር ሊያ ታደሰና በኢትዮጵያ የእንግሊዝ አምባሳደር አሌክስ ካሜሮን በተገኙበት የክትባቱ ርክክብ ተደርጓል። በርክክቡ ወቅት ዶክተር ሊያ ታደሰ እንደተናገሩት ድጋፉ በዋናነት የመጀመሪያውን ዙር ክትባት ወስደው ሁለተኛውን ዙር እየተጠባበቁ ላሉ የማህበረሰብ ክፍሎችና ወረርሽኙን ለመቀነስ የምናደርገውን ጥረትም ያጠናክራል ብለዋል። በኢትዮጵያ የእንግሊዝ አምባሳደሩ አሌክስ ካሜሩን በበ በኩላቸው የክትባት ድጋፉ የእንግሊዝ መንግስትና ሕዝብ ለኢትዮጵያውያን ያለውን አጋርነትና ጥብቅ ወዳጅነት ለማጠናከር የታሰበ መሆኑን ማስገንዘባቸውን ከሚኒስቴር መስሪያ ቤቱ የፌስቡክ ገጽ ያገኘ ነው ዜና አመልክቷል። በውጭ ሀገር የተሰራ የውሸት የኮቪድ-19 ክትባት ማረጋገጫ ካርድ ዩናይትድ ስቴትስ ሊገባ ሲል በቀረጥና ወሰን ቁጥጥር አባላት ተይዟል። የዩናይትድ ስቴትስ የኬላ ተቆጣጣሪ መኮንኖች እንዳሉት በዘንድሮ የአውሮፓውያን 2021 ዓ.ም ብቻ ከ3000 በላይ የታሸጉ የሀሰት የኮቪድ ክትባት ማረጋገጫ ካርዶችን ይዘው የተላኩ ከ121 በላይ ጭነቶች ተይዘዋል። 121ዱም የተጫኑት ከቻይና ሲሆን በቴኔሲ ክፍለ ሀገር ሜምፊስ ከተማ በኩል ገብተው ወደ ተለያዩ ከተሞች ሊላኩ ሲሉ መያዛቸውን ነው ባለስልጣናቱ ያስታወቁት። የእቃ ማስጫኛው ሰነድ ላይ የሚታየው መረጃ በካርቶን ውስጥ ያለው የወረቀት ነክ ውጤቶች ወይም የሰላምታ ካርዶች እንደሆኑ ቢያሳይም ሲከፈት ግን የተገኘው በሀምሳ በሀምሳ ወይም በመቶ ተደርጎ የታሸገ የሀሰት የክትባት ማረጋገጫ ካርድ ነው። እነዚህ የሀሰት ክትባት ማረጋገጫ ካርዶች የተገኙት ዩናይትድ ስቴትስ ውስጥ አገልግሎት የሚፈልጉ ሰዎች የክትባት ማረጋገጫ እንዲያሳዩ የሚጠይቁ የንግድና የመዝናኛ ድርጅቶች ቁጥር ከእለት ወደ እለት እየጨመረ ባለበት ወቅት ነው። ኒውዮርክ ከተማ ያሉ መጠጥ ቤቶች፣ ምግብ ቤቶች፣ እንዲሁም ሌሎች ድርጅቶች ለመግባት የክትባት ማረጋገጫ ማሳየት በዚህ ሳምንት ተግባራዊ መሆን ይጀምራል። ከዚህ ጋር ተያይዞ የፌዴራል ምርመራ ቢሮ ኤፍቢአይ የሀሰት የኮቪድ ክትባት ማረጋገጫ መግዛት፣ መሸጥና መጠቀም ወንጀል መሆኑን ገልጾ አስጠንቅቋል። እንደ ሲዲሲና የጤና ሚኒስቴርን የመሳሰሉ የዩናይትድ ስቴትስ መንግስት መስሪያ ቤቶችን ማህተም ካለፈቃድ መጠቀም በገንዘብ መቀጮ እና እስከ አምስት ዓመት በሚደርስ እስራት ሊያስቀጣ እንደሚችልም አስታውቋል። በመጨረሻም ባለፈው ቅዳሜ በሰው ህይወትና ንብረት ላይ መጠነ ሰፊ ጉዳት ባደረሰ ከባድ የመሬት ነውጽ የተመታችው ሄይቲ አሁን ደግሞ ከባድ ንፋስ የቀላቀለ ኃይለኛ ዝናብ እየጣለ ነው። እስከ 15 ሴንቲሜትር የሚደርስ ዝናብ እንደሚጥል የአየር ሁኔታ ትንበያ አዋቂዎችም ሰግተዋል። በዚህም የተነሳ የጎርፍና የመሬት መንሸራተት አደጋ ሊከሰት እንደሚችል ስጋት ተፈጥሯል። ከመሬት መንቀጥቀጡ በህይወት የተረፉ ሰለባዎችን ለመፈለግና ከመኖሪያቸው ለተፈናቀሉ እርዳታ ለማድረስ የተያያዘውን ጥረት ዝናቡና ንፋሱ ሊያስተጓጉል እንደሚችል ባለስልጣናቱ ፈርተዋል። የሄቲ ባለስልጣናት ትላንት እንዳስታወቁት በመሬት ነውጹ የሞቱት ሰዎች ቁጥር 1420 ደርሷል። ቢያንስ 6000 ሰዎች ደግሞ በአደጋው ቆስለው ሕክምና ላይ ናቸው። አድማጮች ለሰዓቱ ያስኳቸው ዜናዎች እነዚህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር มันคัมคู้ እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ሐዋሳ ከተማ ውስጥ የሽብር ጥቃት ለመፈጸም ተዘጋጅተው ነበር ያሏቸው ተጠርጣሪዎች በቁጥጥር ስር መዋላቸውን የሲዳማ ክልል የሰላምና ጸጥታ ቢሮ አስታውቋል። ግለሰቦቹ የተያዙት ታጥቋቸው ነበር ከተባሉ 16 ቦምቦች ጋር መሆኑም ተገልጿል። የኦሮሚያ ሰላምና ጸጥታ ቢሮ በበኩሉ ኦነግ ሸኔ ብሎ የጠራው ቡድን ከኦሮሚያ ክልል የጸጥታ ኃይል ጋር ግልጽ ጦርነት መግጠሙን መናገሩና የሞያሌ አገር አቋራጭ መንገድም ተዘግቷል ማለ ሂደቱ ሐሰት ነው ሲል አስተባብሏል። በሌላ በኩል የሲዳማ የኦሮሚያና የደቡብ ክልል የጸጥታ ቢሮዎች ከህወሓት ጋር የዓላማ ትብብር በመፍጠር ኢትዮጵያን ለማፍረስ አሲሯል ሲሉ የኮነኑትን ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን የሸማቂዎች ቡድን በጋራ ለመመከት ዛሬ ሐዋሳ ከተማ ውስጥ ባደረጉት መድረክ መስማማታቸውን አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው። ሶስቱ ክልሎች በሐዋሳ ከተማ በወቅታዊ ሀገራዊና ክልላዊ ጉዳዮች የመከሩ ሲሆን የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ለማየው ጢሞቴዎስ የምክክሩን ዓላማ አስረድቷል። የቲፒኤልኤፍ ልጅ ኦነግ ሸኔ ሰሞኑ ከህወሓት ጋር ውህደት ፈጽሚያለሁ፣ የህወሓትን አጀንዳ አስፈጽማለሁ ብሎ በሰጠው ጋዜጣዊ መግለጫ መነሻ ክልሎች በጋራ እየተደራጀን ያለ ነው። ስንደራጅ በጸጥታ ኃይላችን ከህዝብም ህዝብም ከህዝብ ጋር ጸጥታ መዋቅሩም በተደራጀ አስተላለፍና አካሄድ የተቀናጀ አመራር በመስጠት ይህንን ኃይል በአጭር ጊዜ ለመ ደምሰስ የራሳችን ስትራቴጂካዊ የሆኑ ውይይቶችን እያደረግን ያለ ነው ደርሰንበታል፣ ሲላሉትም ስምምነት ተናግረዋል። ሶስቱም ኃይል በጋራ በመቆም በአንድነት ይህንን ኃይል ለአንድና ለመጨረሻ ለመደምሰስ እሺ ብሎ እጁን የሰጠ ወደ ህግ ለማቅረብ እጁን ያልሰጠ በመደምሰስ የሚደረጉ ፍልሚያም ካለ በጋራ ተፋልመን ለአንድና ለመጨረሻ ኢትዮጵያን ከስጋት ነጻ ለማውጣት ተስማምተናል። በትብብር ወሰድን ባሉትም እርምጃ በርካታም የሸማቂዎቹ አባላት መደምሰሳቸውን ጠቅሰው የህወሓትንም ሆነ የኦነግ ሸኔንም ቡድን አዳክመናል ብለዋል። እኛ እያደረግን ያለ ነው አሁን የትግራይን ወጣቶች የትግራይን እናቶች ከትፔለፍ ነጻ ለማውጣት ነው። ኃይላቸው ተደምስሷል በየቦታ ላይ እየተገረፉ ነው። የመከላከያ ሰራዊት አቅማችንን ለማጠናከር ደግሞ ኢትዮጵያዊያኖች በጋራ ተባብረን በርካታ ሺዎች የሚቆጠሩ የመከላከያ ሰራዊት እያደራጀና ያለ ነው። በተለየ በተሻለ ብቃት፣ በተሻለ ቴክኖሎጂ፣ በተሻለ መሳሪያ ማለት ነው። ለዚህም ሰሞኑ የተደራጀ ኦፕሬሽን ስራ እየተሰራን ያለው በተለይ በምስራቅ ጉጂና በምዕራብ ጉጂ በርካታ የኦነግ ሸኔ አባላት ተደምስሷል፣ በርካታ ተማርኳል። በጦርነት መቋቋም ሳይችሉ አሁን ወደ ኬንያ ወደ ቱርካና ሀይቅ አካባቢ እየሸሹ ነው የሚገኙት። በተለይ የተወሰኑ ኃይል በነጭ ሳር ብሔራዊ ፓርክ አካባቢ የመሸጉ አሉ። እነዚህን ኃይሎች ላይ የተደራጀ ኦፕሬሽን ለመስራት የዛሬ ውይይታችንም የዛሬ አላማችንም እነዛንም ጀምሮ በጋራ ለመመከት ነው። የሽብር ጥቃት ለመፈጸም የተዘጋጁ ከጦር መሳሪያቸው ጋር በቁጥጥር ስር ማዋላቸውም ተናግሯል። በድብቅ ሰራቸው የተለያዩ ኃይሎችን በየቦታ እያስገቡ ነው ያሉት። እነዚህን ኃይሎች እየተከታተልን በየወቅቱ እያያዝና ያለ ነው። ጥቃት ለማፍረስ ከህወሀት ተነሶ መጥቶ እዚህ መሽጎ ሲያደራጁ የነበሩትን በርካታ ከነ አፍራሽ ተልኳቸው ጭምር ወደ ህግ ቁጥጥር ስር ያዋልንበት ሁኔታ ነው ያለው። ባለፈው ሳምንትም የኦነግ ሸኔ አባላት የሆኑ እዚ አካባቢ በተመረጡ ቦታዎች ላይ ፍንዳታ ለማድረስ ሙከራ ሲያደርጉ ይዘናቸዋል። የተያዙ ቦምቦች አሉ። አራት ቦምቦች አሉ። ከመደበኛ ቦምብ ውጪ የጭስ ቦምቦች አሉ። በድምሩ 16 ናቸው። ሌሎችም በተጨማሪ የጦር መሳሪያዎች አሉ። ከመትርየስ ጀምሮ፣ ከሽጉጦች ጀምሮ ስውር ትጥቆችን በማስታጠቅ ግለሰቦች ላይ ጥቃት በማድረስ ይሄ መንግስት የዜጎች ደህንነት ማስጠበቅ ያልቻለ መንግስት ለማስባል ግለሰቦች ላይም ጭምር ጥቃት ለማድረስ የሚንቀሳቀሱ ኃይሎችን በቁጥጥር ስራ ውለ ናቸዋል። የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ከኦሮሚያ የመንግስት የጸጥታ ኃይሎች ጋር ጦርነት ጀምሯል በማለት የተናፈሰውን ወደ አስተባብለዋል። ኦነግሸኔ ያው የወያኔ ጁንታ አንዱ የኦሮሚያ ዊንግ ስለሆነ የኦሮሚያና አጠቃላይ መካከለኛ ኢትዮጵያ ክንፉ ስለሆነ ይሄ ክንፍ አሁን ምን ላይ ያለ ለምለው ነገር እንቅስቃሴው በሰሜን አካባቢ ያለውን ወያኔ ጭንቀትን ለመቀነስ መንቀሳቀስ ጀምሯል። በእንቅስቃሴው ይፋዊ የሆነ የሰላሳና ምናምን አመት ግንኙነቱንም ግልጽ አድርጎታል። በዚህ መሰረትም በተወሰነ አካባቢ እንቅስቃሴዎች አሉ፣ ግን ይፋዊ የሆነ የሚዋጋበት አቅም የለ፣ ይተኩሳል፣ ይጠፋል። ኦነግ ሽኔ ሰሞኑን ከፍቷል የተባለውን ጥቃት ከትሎ የሞያሌም አገር አቋራጭ መንገድ ተዘግቷል መባሉልም ከአሉ ባልታ የማይዘል ነው ብሏል። በተለያየ ወቅት የሽምቅ ባህሪው ወይም የሸማቂው ኃይል አጋጣሚዎች እንጠብቅና የሆነ ነገር ድርጊት ይፈጽማል፣ ጠፍቶ ይሄዳል። ከዚህ የተለየ በዚህ መስመር በደቡብ ኢትዮጵያ በኩል ያለው መስመር መንገድ ተዘግቶ እንዲሆኗል የሚለው ነገር እስካሁን ድረስ የተዘጋ መንገድ የለም። ይመጣል መንገድ ላይ ይቆማል፣ ወይም በመኪና ዘግቶ ከዛ በኋላ ሊጠፋ ይችላል፣ ወይ የሚሄደው መኪና ላይ ተኩሶ ጠፍቶ ሊሄድ ይችላል። በዚህ መሀል ምን ይሆናል? ሰው መሄድ ያቋርጣል። ምክንያቱም ቀጥሎ ያለው ጸጥታ ኃይሉ ገብቶ ሙሉ በሙሉ ሰላማዊ መሆኑ እስኪያረጋግጥ ድረስ በዚህ በዚህ ምክንያት የሚቋረጥ ነገር ካልሆነ በስተቀር የኦነግ ሸኔ የመዝጋት አቅም የለውም፣ ሊዘጋም አይችልም። የድብቅ ጥቃቶቹ ምንድን ነው? ሁለት ኃይሎች ናቸው ሁን የተጣመሩት ሸኔ የሚያደርገው እንቅስቃሴ አለ። ወያኔ ለአርባ ለ50 ዓመታት ሲያደራጅ የነበረው ከትጥቅ ትግሉ ጀምሮ ሲያደራጃቸው፣ በመላ ኢትዮጵያ ሲያደራጃቸው የነበረ ከዚያም ከመንግስት መዋቅር ጋር ያልቀለቀላቸው በየቦታ የሚንቀሳቀሱ ኃይሎች አሉ። እነዚህ ድምር ሽብር መፍጠር ህዝቡ ስነልቦናዊ ጦርነት ለመክፈትና አጠቃላይ በሀገርቷ ውስጥ መንግስት ተዳክሟል የምለውን ስሜት ለማስተላለፍና መልእክት ለማስተላለፍና ህዝብን ለማሸበር እንደዚህ አይነት እንትሮች ይኖራሉ። በሽፍተ መልክ ተንቀሳቅሶ ጥቃት የሚሰነዝር ይኖራል። እሱ ምንድነው? ህዝብ መደራጀት አለበት። የጸጥታ ኃይልና ህዝብ ተዋህዶ በየአካባቢው የሚኖረውን ጥቃት፣ የጸጥታ ችግር ሊሆን የሚችለውን ኃይል የማስወገድ ስራ መሰራት ስላለበት በዛ አካባቢ በትኩረት መስራት እንዳለብን ነው እየተደረገ ያለው ከደቡብ ክልል ወላይታ ዞን በውይይቱ መድረክ ላይ የተሳተፉት አቶ ሰይፍ ሁለታ በሰጡት አስተያየት እንዲህ ብለዋል። ተቀጥሮም ይሁኑ ሳይቀጠሩም ሳያውቁም ይሁኑ ጦርነትን እንደ ሙዚቃ ይጠሩ። ጦርነት የኢኮኖሚ ጉዳት እንደሚያስከትል፣ የሰውን ልጅ ህይወት የሚቀጥፍ ወደ ኋላ የሚወስደን ኑሯችን የሚያበላሽ በዓለም ታሪክ የኢትዮጵያን ገጽታ የሚያበላሽ መሆኑን የዘነጉ ግለሰቦች እኔ ከሞትኩኝ ሰርዶ አይብቀል የሚሉት ልክ ጦርነቱን እንደ ሙዚቃ ጋብዞ ወደ አካባቢያችን ይምጣ የሚሉት አሉ። ላለፈው ሀያ ሰባት ዓመታት አላየንም ወይ? ኢትዮጵያ በልጽጋ ነው የቆየችው ወይስ ደምታ ነው የቆየችው? የኢትዮጵያ ታሪክ ለምን የጦርነት ታሪክ ይሆናል? መቆም የለበትም ወይ? በዚህ ትውልድ መቆም የለበትም ወይ? ያ ታሪክ መታደስ የለበትም ወይ? ሰላማዊ መሆን የለበትም ወይ? አገራችን መንግስት በሽብርተኝነት የፈረጀው ባለስልጣናቱ ደግሞ ኦነግሸን የሚሉት እራሱን የኦሮሞ ነጻነት ሠራዊት የሚለው ቡድንና ህወሀት አብሮ ለመንቀሳቀስ መስማማታቸውን ማስታወቃቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም የተከታተላችሁት ያላችሁት ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። ወደ ተከታዩ መሰናዷችን እንለፍ። የዋጋ ንረትን ለማረጋጋት የተለያዩ እርምጃዎች እየወሰደ መሆኑን የኦሮሚያ ብሔራዊ ክልላዊ መንግስት አስታውቋል። የክልሉ መንግስት ቃል አቀባይ አቶ ጌታቸው ባልቻ እንዳስታወቁት በተለያዩ አካባቢዎች በአቋራጭ ለመክበር አላግባብ ዋጋ ጭማሪ ያደረጉ ከሶስት መቶ በላይ ነጋዴዎች ላይ እርምጃ ተወስዷል። ፀሐይ ዳምጠው ዝርዝር አላት። ሰሞኑን በተለያዩ የኦሮሚያ እና በአጠቃላይም በሀገሪቱ የተለያዩ አካባቢዎች የዋጋ ግሽበት መከሰቱ ነዋሪዎችንና ሸማቾችን እያነጋገረ ይገኛል። የኦሮሚያ ብሔራዊ ክልላዊ መንግስትም በተለያዩ ምርቶች ላይ ምክንያታዊ ያልሆነ የዋጋ ጭማሪ እየተስተዋለ መሆኑን ገልጸዋል። ይህንን የዋጋ ንረት የሚቆጣጠርና የሚከታተል አቢይ ኮሚቴ አዋቅሮ ወደ ስራ መግባቱንም አስታውቋል። ይህ የዋጋ ግሽበት የተከሰተው አንዳንድ ነጋዴዎች ሆን ብለው በአቋራጭ ለመክበር በመፈለጋቸው ነው። ጉባኤ ናቸው። የኦሮሚያ ክልል ቃል አቀባይ አቶ ጌታችሁ ባልቻ ወቅታዊ ዓለም አቀፋዊ ገበያ መዋዠቅ እና የዶላር ዛሬ በዛ ደረጃ መጨመሩ እና በአለም ገበያ ላይ ያለው አንዳንድ ምርቶች ላይ ጭማሪ ማሳየቱ እንደ አንድ የተገመገመና የተጠና ነው። ይሄ ሪዝነብል የሆነ የዋጋ ጭማሪ ሊባል በሚችል ደረጃ የሚታወቅ ነው። ይሄ በመንግስትም ተጠንቶ ታውቋል። ከዛ ውጭ ግን ይሄንን እድል ተጠቅመው አላግባብ ለመክበር የሚፈልጉ ስግብግብ ነጋዴዎች አሉ። እነዚህ ስግብግብ ነጋዴዎች ህግ የማስከበር ተግባር መፈጸም መቻል አለበት። ስለዚህ ይሄኛውን አጠናክሮ የሚሰራ ግብረ ኃይል በክልል ደረጃ በምክትል ፕሬዝዳንት ደረጃ የሚ የሚመራ አብይ ኮሚቴ ተቋቁሟል። ይህ ቴክኒክ ኮሚቴ ደግሞ በንግድ ቢሮ የሚመራ ቴክኒክ ኮሚቴ ተቋቁሟል። ይሄ ኮሚቴ ስራውን በበላይነት እንዲመራ አቅጣጫ ተሰጥቶት እስካሁን ከሶስት መቶ በላይ የሚሆኑ ህጉን የተላለፉ እርምጃ የተወሰደባቸው እንዳለ ነው። የተወሰደው እርምጃ ፈቃዳቸውን እስከ መንጠቅ የሚደርስ ወደ ህግ የማቅረብና በፍርድ ቤት የማስጠየቅ እስከዛ ድረስ የሚደርስና እርምጃ እና የማስጠንቀቂያ እንዲማሩበት የተደረጉ ነጋዴዎች እንዳሉ ነው መገምገም የተቻለ። ይህንን አጠናክረን ማስቀጠል መቻል አለብን። በተለይ በሀገር ውስጥ በሚመረቱ ምርቶች ላይ የተደረገው ጭማሪ ሀገርን ለማዳከም የሚሰራ ስራ ነው ብለዋል ቃል አቀባዩ። የአቅርቦት እጥረት ያጋጠመው መንገድ ስለተዘጋ ነው በሚል የሚሰራጩ አንዳንድ መረጃዎችም የተዘጋ መንገድ የለም በማለት አጣጥለዋል። የሚገባም የሚገባ ከኢትዮጵያ የሚወጣ መንገድ የሚዘጋበት ምክንያት አይኖርም፣ ከእንግዲህም አይዘጋም። ሁሉም ሊረዳው የሚችል ጭማሪዎች እንዳሉ ይታወቃል። የባለፈው ዋጋ በዚህ ዘመን እንዳልሆነ ይታወቃል። ኮቪድ በዓለም ደረጃ ያስከተለው ችግር እንዳለ ይታወቃል። ይሄ በሀገራችንም በኢኮኖሚያችንም ያመጣው ጣጣ ሊሆን ይችላል። ይሄኛውን እንቀበለዋለን በጥናትም ማረጋግጠነዋል። ከዛ ውጭ ግን አላስፈላጊ የዋጋ ጭማሪ ያደረጉ ግለሰቦች አሉ። እነዚህ ግለሰቦች ሀገሬን አይወክሉም፣ ነጋዴውን ህብረተሰብ አይወክሉም። በሀገር ውስጥ የሚመረቱ ምርቶች አሁን አሁን ጨው የሚባለው በምንም መልኩ ጨው ላይ የሚጨመርበት ምክንያት የለም። የጅቡቲን መንገድ አልተዘጋም፣ የሚዘጋበትም ምክንያት የለም። ስለዚህ ይሄንን ሰበብ አድርገው ልጠቀሙ የሚፈልጉ አላስፈላጊ ዋጋ ጭማሪ የሚያደርጉ ወገኖችን ልናርማቸው፣ ልናስተካክላቸው እና ገበያውን የማረጋጋት ስራ በተጠናከረ ሁኔታ ማስፈራት አለበት ብሎ እየተሰራ ነው። ህብረተሰቡ በየአካባቢው የሚደረገውን የዋጋ ጭማሪ በማጠን ከህግ አካላት ጋር መስራት አለበት ያሉት አቶ ጌታቸው ህገወጥ የገንዘብ ዝውውርን በተመለከተም የሚከተለውም ብለዋል። ኦሮሚያ ሁሉም አካባቢዎች የሚተላለፉበት ነው። ወደ አዲስ አበባ የሚመጣው መንገድ ሁሉም አቋርጦ የሚመጣው ኦሮሚያን ነው። ስለዚህ ይሄንን አቋርጦ በሚመጣ መንገድ ላይ የኦሮሚያ የህግ ስርአቱን የሚያስከብሩ የፀጥታ አካላት በዚህ ጉዳይ ላይ አመርቄ ስራዎችን እየሰሩ ነው። በየ አካባቢም እየተያዙ ለህግ እየቀረቡ ያሉበት ሁኔታ ነው ያለው። የተደበቀበት ቦታ ክትትል እያደረጉ ብርበራ እያደረጉ ፍተሻ እያደረጉ ወደ ህግ የማቅረብ ስራ እየተሰራ ነው ያለው። በተለየ ሁኔታ ማይከል የሚያደርጉ ይሄ ጉዳይ በመውጫ አካባቢ፣ በድንበር አካባቢ፣ በክልላችን ድንበር አካባቢ የሚታይ ችግር አለ። ይህንን ከጉምሩክ ኮሚሽንም ጋር በመሆን እየደረጃ ያለው የጸጥታ አካላትን በዚህ ጉዳይ ላይ በትኩረት እየሰሩ ነው ያሉት። ሰሞኑን የተወሰዱት እርምጃዎች እነዚህን በጥቁር ገበያ የሚሸጡና የሚገዙ እርምጃ እየተወሰደበት ነው ያለው፣ እየተቀሙ ነው ያሉት፣ ወደ ህግም እየቀረቡ እየተፋረዱ ነው ያሉት። በሌላ በኩል የኦሮሚያ ብሔራዊ ክልላዊ መንግስት ፌዴራል መንግስቱ በሰሜኑ የሀገሪቱ ክፍል እያካሄደ ላለው ዘመቻ ከ አንድ መቶ ሚሊዮን ብር በላይ ድጋፍ አድርገዋል ሲሉ አቶ ጌታቸው አክለዋል። ወጣቱ፣ አዛውንቱ፣ ምሁሩ፣ በየደረጃ ያለው የህብረተሰብ ክፍል በየራሱ ተነሳሽነት እና በቁጭት እና በኢሊ ስሜት ሲሳተፍ ነው የነበረው። ልጁን መርቆ እስከ መሸኘት እና እስከ መላክ ለመከላከያ ሀይል የሚያስፈልገውን ሰንጋ፣ ፍየል፣ በግ ሳይቀር እና የተለያዩ በሴቶች በእናቶቻችን የተዘጋጁ ስንቅ አለ ያንን ሁሉ በማቀበል እና ከመከላከያ ሰራዊታችን ጎን ማን መሆናችን ይህ ጦርነት የሉዓላዊነት ማረጋገጥ ጦርነት ነው። እስከ ባለፈው ሳምንት የተገመገመው እና በእጃችን አለ ተብሎ የተለየው ወደ አንድ መቶ ሰላሳ ስድስት ሚሊዮን በላይ በገንዘብ ሲጠመን ለመከላከያው ድጋፍ ተደርጓል። በሰው ኃይልም የሚጠበቅብንን በመከላከያ የተዘጋጀውን መስፈርት የሚያሟሉ በእድሜያቸው፣ በሁሉም የመከላከያ መስፈርት የሚያሟሉ ወጣቶች በየደረጃው እንዲመዘግቡ ተደርጎ መከላከያ በራሱ መልምሎ ያስገባቸው ወጣቶች አሉ ለሀገር መከላከያ ሰራዊት ለማሳወቅ የምደረገው የሰው ኃይልም ሆነ የገንዘብ ድጋፍ ተጠናክሮ ይቀጥላል ብለዋል ኃላፊው ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ክልል የሚታየውን የዋጋ ግሽበት የሚዳስስ ዘገባ ነበር የተከታተል ነው። ተከታዩ ዘገባችን ደግሞ ወደ ኬንያ ይወስደናል። ኤች አይ ቪ ቫይረስ ያለባቸው ሰዎች ቫይረሱን ለማዳከም የሚጠቀሙት መድኃኒት ለኮቪድ-19 መከላከያ መዋል ይችላል የሚል ሀሰተኛ መረጃ በማህበራዊ ሚዲያ ላይ ሲሽከረከር ቆይቷል። የኬንያ በጎ ፈቃደኞች ይህን አይነቱን በኤች አይ ቪ ቫይረስ የተያዙ ሰዎች ስለ ኮሮና ቫይረስ ያላቸውን የተሳሳተ አመለካከት ለመቀየር እንቅስቃሴ ጀምረዋል። ቪክቶሪያ አሙንጋ ያደረሰችንን ዘገባ እንደሚከተለው አቀናብሬዋለሁ። በኬንያ ካንኮ በመባል የሚጠራው በኤድስ ዙሪያ የሚሰሩ መንግስታዊ ያልሆኑ ድርጅቶች ስብስብ በኤች አይቪ ቫይረስ የተያዙ ሕሙማን እንዴት ራሳቸውን ከኮሮና ቫይረስ መከላከል እንደሚችሉ ለማስተማር ተከታታይ መድረኮችን ማዘጋጀት ጀምረዋል። ይህን ስራ የመስራት አስፈላጊነት የመጣው በማህበራዊ ሚዲያዎች ላይ ኤች አይቪ ቫይረስ ያለባቸው ሕሙማን የሚወስዱት መድኃኒት ኮሮና ቫይረስን ይከላከላል ወይም ያድናል የሚል ሀሰተኛ መረጃ በብዛት እየተሰራጨ በመሄዱም honon back and coast yamegaleglut robert kisi aigalzaalu na kama vile mnajua sasa hizi kuna pandemic eh? there like a uh, covid is a virus and uh, hiv on its own is a virus itself so they are like if these drugs are antiviral covid virus now ኤችአይቪም እንዲሁ ሌላ ቫይረስ ነው። ስለዚህ የኤችአይቪ ቫይረስ ማዳከሚያ መድኃኒቶች ለምን ለኤችአይቪ ብቻ ይሰራሉ ብለው ያስባሉ። ኤችአይቪ ያለባቸው ሰዎች ለዚያ የሚወስዱት መድኃኒት ለኮቪድም ይሰራል ብለው ያምናሉ። ይሄ በጣም ትልቅ የተሳሳተ አመለካከት ነው። ለደህንነቷ ሲባል ትክክለኛ ስሟ የተቀየረው ጄን የኤች አይ ቪ ቫይረስ ህመምተኛ ስትሆን ለበሽታው የሚወሰደውን መድኃኒት ላለፉት አምስት ዓመታት ስትጠቀም ቆይታለች። በማህበራዊ ሚዲያዎች ላይ ሲዘዋወር ያየችውን መድኃኒቱ ከኮቪድ-19 እንደሚጠብቃት የሚገልጽ መረጃም አምና ተቀብላ የነበረ ሲሆን ምክንያቷ የኮቪድ መከላከያ ክትባቱን መውሰድ በመፍራቷ ነው። tulikuwa አሁን ክትባቱን ለመውሰድ ዝግጁ ነኝ። ምክንያቱም በወሰድኩት ስልጠና መሰረት የኮቪድ ክትባት ካልተከተበ ሰው ይልቅ የተከተበ ሰው በቫይረሱ የመያዝ እድሉ በእጅጉ እንደሚቀንስ ተምሬ ያለሁ። የኬንያ ባለስልጣናትም እንደነዚህ አይነት የተሳሳቱ መረጃዎችን ለመቀየር በማህበራዊ ትስስር መድረኮች እና ሚዲያዎች አማካኝነት ዘመቻ መጀመራቸውን በኬንያ የኮቪድ ክትባት አስተባባሪ ግብረ ኃይል አባል የሆኑት ዊሊስ አክዌሌ ይገልጻሉ። ሚዲያ በተደጋጋሚ የሚነሱ ጥያቄዎችን ለመመለስ በተለይ የማህበራዊ ትስስር ገጾችን እንጠቀማለን። በቀጥታ መስመር ላይ ሆነው ሰዎች ሊኖራቸው የሚችለው የተሳሳተ መረጃ ዙሪያ ምላሽ የሚሰጡ አንድ ወይም ሁለት ሰዎችን በማዘጋጀት አገልግሎታችንን ለማሻሻል እየሞከርን ነው። ኪ የተሰኘ በስነ ሕዝብ ላይ ያተኮረ ፕሮጀክት አስተባባሪ ሲልቪያ አዮን እንደሚያስረዱትም ድርጅታቸው የኤች አይ ቪ ቫይረስ ያለባቸውን ሰዎች በማግኘት ለማስተማር እየሞከረ ነው። በየቤቱ የሄድን ሰዎችን ለማግኘት ሞክረናል። በማዕከሎቻችንም ከእድሜ እኩዮቻቸው ጋር እንዲገናኙ አድርገናል። በማዕከሉ ስለ ኮቪድ በሽታ ትክክለኛውን መረጃ የመስጠት ኃላፊነት የተሰጣቸው የሕክምና ባለሙያዎችና አማካሪዎች አሉን። ይሄ በየቀኑ የምንሰጠው አገልግሎት ነው። የመብት አቀንቃኞችና ባለስልጣናት ስለ ኮሮና ቫይረስ ትክክለኛ መረጃዎችን ለማሰራጨት እያደረጉት ባሉት ጥረት በኬንያ ውስጥ ከኤች አይ ቪ ጋር የሚኖሩ 1.5 ሚሊየን ሰዎችን እንደሚደርሱ ተስፋ ያደርጋሉ። በቪክቶሪያ አሙንጋ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዘመናዊ አኗኗርንና የቴክኖሎጂ ልቀትን ተከትሎ ወጣትና ቆንጆ መስሎ የመታየት ፍላጎትና ጫና አይሏል። በዚህ የተነሳም የፕላስቲክ ቀዶ ጥገና አገልግሎት ፍላጎት ጨምሯል። ባለፈው አንድ አመት ብቻ የፕላስቲክ ቀዶ ጥገና አድራጊዎች ቁጥር በአምስት ከመቶ መጨመሩን ጥናቶች ያሳያሉ። በዓለም ዙሪያም የከንፈር፣ የአፍንጫ ማስተካከያዎች እንዲሁም ጡትን ከፍ የማድረግ ቀዶ ጥገናዎች በጣም የተለመዱ ናቸው። ታዛቢዎች በአፍሪካም የፕላስቲክ ቀዶ ጥገና ፍላጎት ቁጥር እየጨመረ መሄዱን በአብዛኛውም ላፖሴክሽን ይቅርታ፣ በአብዛኛውም ላፖሴክሽን ተብሎ የሚጠራውና ቦርጭን ለማስወገድ በሆድ አካባቢ የሚሰራው ቀዶ ጥገና እየተለመደ እንደመጣ ይናገራሉ። የካማቲ ኪቢያስ ዘገባ ከዚህ ጋር ይያያዛል። ሀብታሙ ስዩም ያቀርበዋል። ክብደት ለመቀነስና አላስፈላጊ ስብል ለማጥፋት የተለያዩ መንገዶች አሉ። አንዳንድ ሰዎች የአመጋገብ መላና የአካል እንቅስቃሴን ይመርጣሉ። ሌሎቹ ደግሞ ኮስሞቲክ ወይንም ደግሞ ፕላስቲክ ሰርጀሪ እየተባሉ የሚጠሩትን ቀዶ ሕክምናዎች ይመርጣሉ። ላይፖሳክሽን ከእነዚህ ቀዶ ህክምናዎች መካከል አንዱ ነው። ላይፖላስቲ የሚል ሌላኛ መጠሪያም አለው፣ ወይንም በቀላሉ ላይፖ ይባላል። ይህም ለመቅጠን የሆድ ዳሌ፣ ክንድ አካባቢዎችን ልዩ ቅርጽ ለመስጠት ይውላል። የበዛ ወይንም አላስፈላጊ ስብን ከሰውነት የሚያስወግድ የህክምና መንገድ ነው። ጃፌት ዌንስተን በኬንያ የሚኖሩ የሥነ ምግብ ባለሙያ ናቸው። ላይፖሳክሽን አንድ ሰው በሰውነት ውስጥ ያለ ስብን የሚያስወግድበት መንገድ ነው። ለምሳሌ እኔ ሆዴ ምን እንደሚመስል፣ የታፋዬን ግዝፈት፣ የአንገቴን ውፍረት ላልወደው እችላለሁ። ስለሆነም ሊፖሳክሽን በታካሚው ላይ ይከወናል። ሳክሽን የሚለው ቃል እንደሚያመለክተው ስቡን የመምጠጥ ሂደት ነው። ንጥረ ነገሮችን ተጠቅመው ስቡን ካማሟ በኋላ የህክምና ባለሙያዎች ተመጦ እንዲወጣ ያደርጉታል። የሚወገደው ስብ ባለበት ስፍራና በመጠኑ ይወሰናል፣ ይላሉ ዌንስተን። ለመሆኑ ይህ የህክምና ሂደት ለክብደት መቀነስ መፍትሄ ነው ወይንስ አማራጭ? ሊፖሳክሽን የክብደት መጨመርን ችግር አይቀርፍም፣ ስብን በተወሰነ ደረጃ ለማስወገድ የሚውል ጊዜያዊ መፍትሄ ነው። ውፍረትን የሚያመጡ ትክክለኛ ችግሮችን ግን አያስወግድም። ባሪያትሪክ የሚባለውን አይነት ሌሎች አማራጭ የህክምና አይነቶች አሉ። በአንዳንድ የአፍሪካ ሀገራት የቴክኖሎጂን ማደግ ተከትሎ ኬንያን በመሰሉ ሀገራት የሚኖሩ በተለይ ባለጸጎች ላይፖሳክሽንን የመሰሉ የህክምና አማራጮችን እየተጠቀሙ ይገኛሉ። ወደ ሰውነት ሳይዘልቁ ህክምና የሚያሰልጡ ቴክኖሎጂዎች አሉን። አንድ ሰው በፍጥነት አገግሞ በአንድ ቀን በሁለት ቀን አሊያም በሳምንት ወደ ስራ ሊመለስ ይችላል። በአሁኑ ወቅት የፕላስቲክ ቀዶ ህክምናን የመሰሉ በቀላሉ እንዲገኙና በተደጋጋሚ ሰዎች እንዲጠቀሙባቸው የሆኑበት ምክንያት የኮቪድ-19 ወረርሽኝ ነው። ሰዎች ብዙ ጊዜ ትርፍ ጊዜ አላቸው። አሁን እኔ በቤቴ እውላለሁ። በዚህ ሰዓት ምን ልሰራ እችላለሁ? አንዳንድ ሰዎች የፕላስቲክ ቀዶ ህክምናን መሞከር ሊያሰኛቸው ይችላል ባለሙያዎች እንደሚሉ ለላይፖሳክሽን ተመራጭ ለመሆን ታካሚዎች ሕክምናውን ሊያስተጓጉል ከሚችል የጤና ችግር ነፃ መሆን ይጠበቅባቸዋል። ከደም መፍሰስና ዝውውር ጋር የተያያዙ በሽታዎች፣ የስኳር በሽታና ደካማ የሰውነት በሽታ መከላከል አቅም ያላቸው ሰዎች ለዚህ ሕክምና አይመከሩም። ምሽቱ የያዝናቸው ፕሮግራሞች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬ፣ እኔም ሳስተናግዳችሁ ያመሸውት ስመኝሽ የቆየንን ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። ለአሁኑ ንጉሱ ከስቱዲዮ በሚጋብዘን ዜማ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት። Yeah.